ኮሮና ቫይረስ አፍሪቃም ሊገባ ይችላል የሚለውን የባለሙያዎች እምነትን መሰረት በማድረግ የአፍሪቃ ሀገሮች እየተዘጋጁ መሆናቸውን ገልጸዋል። የአፍሪቃ ሀገሮች ከቻይና ጋር ያላቸው የኢኮኖሚ ግንኙነት እያደገ፣ በቻይናና በአፍሪቃ ሀገሮች መካከል የሚደረገው የሰዎች ዝውውርም እየጨመረ በመሆኑ የአፍሪቃ ሀገሮች ለይተው ለማስቀመጥ መዘጋጀት አለባቸው ይላል የጤና ጥበቃ ባለሙያ። ኢትዮጵያ በውሃን ከተማ ዩኒቨርሲቲ ትምህርት ሲከታተሉ ቆይተው ወደ ሀገራቸው የተመለሱ ሶስት ኢትዮጵያውያንና አንድ ቻይናዊ ተማሪን ኳራንቲን ውስጥ ማስገባቷ ወይም ከሌሎች ጋር እንዳይገናኙ መለየቷን ትላንት ገልጻለች። ተማሪዎቹ ትኩረት የተደረገባቸው ለጥንቃቄ ሲባል በቦሌ አይሮፕላን ማረፊያ ላይ ሲመረምሩ የጉሮሮ መከርከርና ሳልን ያካተተ የህመም ስሜት ስለነበራቸው መሆኑ ተገልጿል። የኢትዮጵያ የጤና ጥበቃ ሚኒስቴር ጽህፈት ቤት ኃላፊ ዶክተር ሙኒር ካሳ ኢትዮጵያ ለበሽታው መከላከል ዝግጁ መሆኗን ገልጸዋል። የኤርትራ የጤና ሚኒስቴር ጽህፈት ቤት በአየር፣ የባህርና በምድር ወደ ኤርትራ ተጉዘው ለሚመጡ መንገደኞች የሚረዳ የኮሮና ቫይረስ መመርመሪያና ተጠርጣሪዎች ማቆያ ተቋማት ማዘጋጀቱን በኤርትራ ጤና ሚኒስቴር ጽህፈት ቤት የህዝባዊ ጤና ጊዜያዊ ጀነራል ዳይሬክተር ዶክተር አምደ ብርሃን ተስፋ ጽዮን ለቪዮኤ ተናግረዋል። በአስመራ ዓለም አቀፍ አየር ማረፊያ ከቻይና ለሚመጡ መንገደኞች ልዩ ምርመራና ክትትል መጀመሩንም ዶክተር አምደ ብርሃን አስረድተዋል። ብርሃነ በርሀ ዝርዝር አለው። ካለፈው ታህሳስ ወር ጀምሮ በቻይና ውሃን ከተማ የታየውና ወደ ሌሎች ሀገራት እየተስፋፋ ያለውን የኮሮና ቫይረስ ለመከላከልና ለመቆጣጠር በአየር በባህርና በምድር የሚመጡ መንገደኞችን ለመመርመር የሚረዳ የጤና ተቋማት እንዳዘጋጀ በኤርትራ የጤና ሚኒስቴር የህዝባው ጤና ጊዜያዊ ጄኔራል ዳይሬክተር ዶክተር አንደ ብርሃን ተስፋጼን ለቪኦኤ ተናግረዋል። በኤርትራ ከሚገኘው የዓለም የጤና ድርጅት ጽፈት ቤት ጋር በመገናኘት አስፈላጊውን መረጃዎች ሲያሰባስቡና ሲለዋወጡ እንደነበር የተናገሩት ዶክተር አንደብርሃን እንደዚህ አይነት ሁኔታን ለመከላከል በሀገር ደረጃ የቆመው ኮሚቴ በተለያዩ የኤርትራ ቦታዎች ካሉት ኮሚቴዎች ጋር በመዋሀድ እየሰራ እንደሆነም ተናግረዋል። ዶክተር አንደ ብርሃን አያይዘውም የቅድመ መከላከያ ኮሚቴው በሰጠው መረጃ መሰረት በአስመራ ዓለም አቀፍ አየር ማረፊያ ከቻይና ለሚመጡ መንገደኞች ልዩ ምርመራ መጀመሩን ተናግረዋል። የህዝቡንና የጤና ባለሙያዎችን ንቃት ለማሳደግ ከዓለም የጤና ድርጅት ጽህፈት ቤት የተላኩ ጽሁፎች ተተርጉመው እንደተሰራጩ፣ ፖስተሮችና በራሪ ጽሁፎችም እንደተዘጋጁ ያስረዱት ዶክተር አንደ ብርሃን በአስመራ አየር ማረፊያ ለመንገደኞች የተዘጋጀ በራሪ ወረቀት እንዲሁም የሙቀት መለኪያና በበሽታው የተጠረጠሩ ሰዎች ማቆያ ተዘጋጅቶ ስራ ላይ መዋሉን አስረድተዋል። ከኤርትራ ወደ ቻይና ከቻይና ወደ ኤርትራ የመጓዝ እቅድ ያላቸው ኤርትራውያን ለጊዜው ጉዟቸውን እንዲያራዘሙት የመከሩት ዶክተር አንደ ብርሃን በቻይና ይሁን በሌላ ሀገራት የሚገኙ ኤርትራውያን በየሀገራቱ ካሉት የኤርትራ ኤምባሲ ጽህፈት ቤት አስፈላጊውን መረጃ ማግኘት እንደሚችሉ በመጠቆም በበሽታው ከመለከፍ ራሳቸውን እንዲጠብቁ ምክራቸውን ለግሰዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ